አርብ ነሐሴ 7 2013 ዓ ም የጋቢና ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም፣ ጤና ይስጥልኝ እንደምን አምሽታችኋል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመች ተዘጋጅተናል። ከእነዚህም መሀል የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ ለአፍሪካ ወጣቶች መሪዎች በሚያዘጋጀው የማንዴላ ፌሎሺፕ የልምድ ልውውጥ መድረክ በዚህ ዓመት ኢትዮጵያን ወክለው ከተሳተፉ ወጣቶች አንዷን እንግዳ ያደረገን ጋብዘናል። እየለመኑ ይመገባሉ። እዛው ሆስፒታል ውስጥ ካርቶን ላስቲክ አንጥፈው ይተኛሉ። ሕክምናቸውን ሲጨርሱ ወደ ሀገራቸው የሚመለሱበት ገንዘብ ስለሌላቸው ጎዳና ላይ ይቀራሉ። ዶክተር ሰላሜነሽ ጽጌ ትባላለች። በጥቁር አንበሳ ሆስፒታል የህጻናት ሕክምና ስፔሻሊስት እና ጎጆ የህሙማን ማረፊያ ተቋም መስራች ናት። የምሽቱም እንግዳችን ናት። በዚህ ዓመት በፈረንጆቹ አቆጣጠሩ ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈሽቷል። እነዚህም ወደ ስድሳ ሦስት የሚጠጉ ሰዎች ረጅም ጊዜ በተለያዩ መንገዶች ለመናገር ናቸው። አሁን የሰማችኋቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሀ ተክሊ ናቸው። አምነስቲ ኢንተርናሽናል በትግራይ ጦርነት የተሳተፉ አካላት በሴቶችና በልጃገረዶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች የሚዳስስ ዘገባ ይኖረናል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ደሳለኝ መኮንን አብሮኛለ። አሁን ከሀገር ውስጥና ከውጭ ያጠናቀርናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታለች። ወደ ኤደን መሰግናለሁ። ስምኝሽ አድማጮች ከአርብ ምሽት ዜናዎች ጋር ኤደን ገረሙ ነኝ። በኢትዮጵያ የአፋር ክልል ፈንቲ ወረዳ ጋላኮማ ቀበሌ ተፈናቃዮች በተጠለሉባቸው አንድ ትምህርት ቤትና የጤና ጣቢያ በተፈናቃዮች ላይ ስለተፈጸመ ጥቃትና በመጋዘን ላይ ስለተፈጸመ ዝርፊያ የቀረበውን መረጃ ሰብአዊ ጉዳዮች ቢሮ ኦቻ የመንግስታቱ ድርጅት ቃል አቀባይ በትላንትና እለት ተናገሩ። ስቴፋኒ ዱጃሪ በእለታዊ ጋዜጣዊ ጉባኤያቸው ላይ በትግራይ ክልል እሳቸው የትግራዩ ግጭት ወደ አጎራባቸው የአማራና የአፋር ክልሎች መስፋፋቱን አመላክተዋል። አስከትለውም በሪፖርቶች መሰረት እሳቸው የትግራይ ኃይሎች ሲሉ የጠሯቸውና የኢትዮጵያ ባለስልጣናት አሸባሪ ብለው የፈረጇቸው ህወሀት ኃይሎች ወደ አማራ ክልልና አፋር ክልል መዝለቃቸውን ተከትሎ በአማራ ክልል ሁለት መቶ ሺ በአፋር ክልል ደግሞ ከሰባ ስድስት ሺህ ሰዎች በላይ ከቀያቸው ተፈናቅለዋል ብለዋል። በአፋር ክልል ፈንቲዞን ግላኮማ ቀበሬ ተፈናቃዮችን ባስጠለሉ ትምህርት ቤትና ጤና ጣቢያ ላይ ስለተካሄደ ጥቃትና በመጋዘን ላይ ስለተፈጸመ ዝርፊያና ውድመት መድረሱን የገለጹ መረጃዎችን ኦቻ እየተከታተለ ይገኛልን፣ ብለዋል። የአፋር ብሔራዊ ምክር ቤት በጋላኮማ የተፈናቃዮች መጠለያ ሳሉ በህወሀት ጥቃት ህይወታቸውን እንዳጡ ለገለጻቸው ከሁለት መቶ በላይ ተፈናቃዮች የሶስት ቀናት የሀዘን ወቅት ማወጁ ይታወሳል። የኢትዮጵያ ባለስልጣናት ኦነግ ሸኒ ብለው የሚጠሩትና በህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀው ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ ቡድን መንግስት አሸባሪ ብሎ ከፈረጀው ህወሀት ጋር ወታደራዊ ጥምረት መስርቻለሁ ብሎ ማስታወቁ ላይ የመንግስታቱ ድርጅት ቃል አቀባይ ለተጠየቁት ጥያቄ ለዚህ ግጭት ወታደራዊ መፍትሄ ይኖራል ብለን አናምንም ብለዋል። ሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ተልዕኮ በሰላም አስከባሪዎችና የአልቃይዳ ግብረ አበር በሆነው በአልሸባብ ታጣቂዎች መካከል በተካሄደ ውጊያ ሰላማዊ ሰዎች ተገድለዋል ተብሎ የቀረበውን ሪፖርት ይዞ የማጣራት ሂደት ጀምሯል። የአህጉራዊ ህብረት ተልዕኮ አሚሶም እንዳስታወቀው ባለፈው ማክሰኞ ድንገት በተከሰተው የበታችኛው ሸበሌ ክፍለ ግዛት በሚገኘው ጦር ሰፈሩ ያሉ ሰላም አስከባሪዎቹ አካባቢውን በመቆጣጠር ላይ ሳሉ ከታጣቂዎች በድንገተኛ ጥቃት እንደተከፈተባቸው አስታውቋል። የአሚሶም ሰላም አስከባሪዎች ከታጣቂዎቹ ጋር ከባድ የተኩስ ልውውጥ ማድረጋቸውንና መሳሪያና ጥይት እንዲሁም ስልኮችን መውረሳቸውን በወጣው መግለጫ አመላክቷል። በግጭቱ መካከል ሲቪሎች ተገድለዋል የሚል ሪፖርት እንደደረሰውና ይህንኑ ተከትሎ ጉዳዩን እያጣራ መሆኑንም ህብረቱ ተናግሯል። ትትላንትና ሁለት አንድ የአካባቢው አርሶ አደር በሰጡት ቃል ሰባት ሲቪሎች ተገድለዋል ተገኝተዋል አሚሶም ሆን ብሎ ነው የገደላቸው ማለታቸውንም ሮይተርስ ዘግቧል። የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የተዳከመ የሰውነት የበሽታ መከላከል አቅም ላላቸው ሰዎች የፋይዘር ወይም የሞዴርና ክትባት ለሶስተኛ ጊዜ እንዲከተቡ ፈቀደ። የተቋሙ ዋና ኮሚሽነር ዶክተር ጃኔት ዊድኮክ ትላንት ሐሙስ ማምሻውን የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የበሽታ መከላከል አቅማቸው የተጎዱ ሰዎች ለአደገኛ በሽታዎች የተጋለጡ መሆናቸውን ይረዳል ያሉ ሲሆን ከለውም ሌሎች ክትባቱም ሙሉ ለሙሉ የወሰዱ ግለሰቦች ግን በበቂ ሁኔታ ከበሽታው የተጠበቁ በመሆናቸው በአሁን ሰዓት ተጨማሪ የኮቪድ-19 ክትባትን መውሰድ የለባቸውም ብለዋል። ሳይንቲስቶች በከፍተኛ ሁኔታ የበሽታ አቅማቸው ለተጎዳ የካንሰር ሕመምና አካላዊ ንቅለ ተከላ ታካሚዎች ሶስተኛው ዙር ተጨማሪ ክትባት በመስጠት አስፈላጊነት ላይ ሲከራከሩ ቆይተዋል። በቅርቡ የጆን ሆፕኪንስ ዩኒቨርሲቲ ግኝት እንዳመላከተው ከሆነ በተለይም አካላዊ ንቅለ ተከላ የሚደረግ ያደረግላቸው ግለሰቦች ከሁለት ተከታታይ የኮሮና ቫይረስ መከላከያ ክትባቶች በኋላ አነስተኛ የሆነ የበሽታ መከላከል አቅም ስላላቸው ተጨማሪ ሶስተኛ መውሰዱ አስፈላጊ መሆኑን አመላክቷል። አድማጮች ለምሽት ያስኩላቸሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የራዲዮ መገናኛ ሞገዶች በተጨማሪ በበይነ መረብ ገጾቻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። I'm yeah. yeah. የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ የልምድ መለዋወጫ መድረክ ላይ በዚህ አመት ኢትዮጵያን ወክለው ከተሳተፉት መካከል አንዷ ጎጆ የተሰኘውን የህሙማን መጠለያ ተቋም የመሰረተችው ዶክተር ሰላሜነሽ ጽጌ ናት። ተቋሙ ከኢትዮጵያ የተለያዩ የገጠር ከተሞች ለተጨማሪ ህክምና አዲስ አበባ ወደሚገኙ የሪፈራል ሆስፒታሎች የሚመጡ ማረፊያ በማጣትና ገንዘባቸውን ለህክምና በመጨረስ ለጎዳና ህይወት የሚዳረጉ ህሙማንን በጊዜያዊነት የሚያስጠልል ሲሆን ባለፉት ሶስት አመታት ውስጥ ከሰማኒያ አንድ ሺህ በላይ ህሙማንን ረድቷል። ጎን ለጎንም በኢትዮጵያ የመጀመሪያው የሆነውን የህጻናት ስነ ባህሪና የእድገትን ሁኔታ የሚያጠና ተቋም በጥቁር አንበሳ ሆስፒታል ያስጀመረችውን ዶክተር ሰላሜነሽን አግኝቼ በስራዎቿ ዙሪያ አናግሬያታለው። ሰምተን እንመለስ። ከሰባት ዓመት በፊት በጥቁር አንበሳ ጤና ሳይንስ ኮሌጅ የመጨረሻ ዓመት የሕክምና ትምህርቷን ትከታተል የነበረች አንዲት ወጣት በየቀኑ በሆስፒታሉ ግቢ ውስጥ ላስቲክ አንጥፈው የሚተኙትን ወይም የሚበሉትን አጥተው የሚለምኑትን ህመምተኞች ስታይ በየቀኑ ልቧ ይሰበር ነበር። ታሞ አንድ ሰው ታሞ መጥቶ ህመሙን ብቻ አይደለም አከመሽ እምትልኪው እና በጣም ብዙ አይነት ነገሮች አሉ የሚረብሱሽ ቀኑን ሙሉ የሚረብሱሽ ማታ የማያስገኝሽ ብዙ ችግሮች አሉ ና እነዛን ነገሮች በቃ በየእለት እለት ህይወታችን አንድ ነገር እያደረግን ማገዝ የምንችለውን እያገዝን ከኪሳችን ማድረግ የቻለውን እያደረግን በዛ መልኩ ራሳችንን ለማጽናናት የምንሞክርበት ሂደት ነበረን። ይቺ ወጣት ዶክተር ሰላሜነሽ ጽጌ ትባላለች። የሀያ ዘጠኝ አመት ወጣት ስትሆን አሁን በጥቁር አንበሳ ጤና ሳይንስ ኮሌጅ የህጻናት ህክምና ስፔሻሊስት እና በአዲስ አበባ ዩኒቨርሲቲ የህጻናት ህክምና ክፍል ረዳት ፕሮፌሰር እንዲሁም ለነዚህ ማረፊያ ያጡ ህሙማን የክፉ ቀን ደራሽ የሆነው ጎጆ ህሙማን ማረፊያ መስራችና ፕሬዚዳንት ናት። ዶክተር ሰላሜነሽ የህክምና ትምህርቷን ለመጨረስ የልምምድ ስራ እየሰራች በነበረበት ወቅት ያጋጠማት ታካሚ ነው ልቧን ለሚሰብረው ችግር እልባት ለመስጠት ምክንያት ይሆናት። ሰርጂካል ዲፓርትመንት እየሰራ በነበረበት ጊዜ የምሽት ተረኛ ሀኪሞ አንድ ወጣት ልጅ ነው ወደ ሰላሳ አካባቢ የሚሆን ወደ እኔ ቢሮ ይመጣል እና እጁ ላይ ስብራት ደርሶበት ነው የመጣው መገጣጠሚያው አካባቢ ነው እና ካየሁት በኋላ ወደ ጥቁር አንበሳ ሆስፒታል መሄድ እንዳለበት ነገርኩት። በዛ ስለው በጣም አዘነ፣ ማልቀስ ጀመረ። እንደነገርኩኝ ምን ሆነት ነው ብዬ ጠየቅኩት። ከአምቦ ከሚባል አካባቢ ነው የመጣው ልጁ እና ከአምቦ አዲስ አበባ ለመድረስ ሶስት ቀን ነው የፈጀብኝ አለ። በእግሩ ነው የመጣው። ለዚህ ለህክምናው ለሪ ሪፈር ስለተባለ አዲስ አበባ ነው ህክምናው ያለው ተብሎ እጄ ላለማጣት የሶስት ቀን ተጎሼ እኔ መጣሁት አለኝ ምንም ምግብ አልበላሁም ማለት ሶስት ቀን ውሃ ብቻ ነው እያቀመስኩ የመጣሁት አሁን ደግሞ ሌላ ቦታ ሂት ትኛለሽ እኔ ሀገሩንም አላቆም የትም አልሄድም አለኝ በጣም አዘንኩኝ ይህ አጋጣሚ ለጎጆ ህሙማን ማረፊያ መመስረት ምክንያት ሆነ። ጓደኞቿን ካሰባሰበች በኋላ ስራው የጀመረው ለምግብ ለመጠለያ፣ ለትራንስፖርት ገንዘብ በማጣት መሬት ላይ ወድቀው የሚገኙ ህሙማን ምን ያክል ናቸው የሚለውን በማጥናት ሲሆን በወቅቱ በጥቁር አንበሳ ብቻ በአንድ ሳምንት ውስጥ ለህክምና ወደ አዲስ አበባ መጥተው ህክምናቸው ቶሎ ባለማለቁ ለልመና የተዳረጉ ሰባ ሰዎችን አገኙ። ከተለያዩ የመንግስት ሪፈራ ሪፈራል ሆስፒታሎች የተገኙት ሲደመሩ ግን እስከ ሶስት መቶ ይደርሳሉ። እየለመኑ ይመገባሉ። እዛው ሆስፒታል ውስጥ ካርቶን፣ ላስቲክ አንጥፈው ይተኛሉ። ህክምናቸውን ሲጨርሱ ወደ ሀገራቸው የሚመለሱበት ገንዘብ ስለሌላቸው ጎዳና ላይ ይቀራሉ እና በጣም ብዙ ነው ቁጥሩ በጣም አስደነገጠ። አብዛኞቹ ሐኪሞች ደግሞ እንዲህ እንዲህ መሆኑ ይሄ ችግር የሕክምና ዘይቤያቸውን ራሱ እንደሚያስቀይራቸው ነገሩ እና በመፍትሄ ያስቀመጡትም እነዚህን ለብቻቸው ሰፖርት የሚያደርግ የሚያግዛቸው ሲስተም ቢኖር የተሻለ ነው በሚለው ነበር። እኛም በዛ መልኩ ስለነበር መጀመሪያ የሚያስብ ነው ጎጆን ተመሰረተ ማለት ነው። ጎጆ የህሙማን ማረፊያ በ2007 ዓ.ም ተቋም ሆኖ ለመመስረት ፈቃድ ሲያወጣ የመጀመሪያ ስራው ዶክተር ሰላሜነሽና ጓደኞቿ ከኪሳቸው በሚያዋጡት ገንዘብ ለህሙማኑ ምግብ ማቅረብ ነበር። ለህሙማኑ ምግብ በመመገብ ጀመር። እነዛው ጥቁር አንበሳ ሆስፒታል ውስጥ ራሳችን አስራ አምስታችን እያዋጣን ከካፌው ምግብ እያወጣን ራሳችን ደግሞ የሚተኙበት ቦታ ይታወቃል። ወደ ኢመርጀንሲው አካባቢ ኦፒዲ አካባቢ ምናምን ስቴጂ ካርቶን ላስቲክ አንጥፎ ታገኛቸዋለሽ እና እዛ እየሄድን ኑ አብረን መሳንብላ እያለን እየጠራን በዛ መልኩ ጀመርን ማለት ነው። ህክምናቸውን የጨረሱ ምንም ማይሰሩ እንዲሁ ዝም ብለው ሆስፒታል ውስጥ የሚኖሩ ሰዎች ነበሩ። እነሱን ሁለት ሁለት እየመረጥን በየሳምንቱ ትኬት እየቆረጥን ወራቸው መመለስ ጀመርን። በወር አንድ የነበረው ይህ የመመገብ ሂደት አድጎ ዛሬ ጎጆ የጤና ሚኒስቴርና ሌሎች አካላት ከመሬት ጀምሮ እስከ ግንባታ ባደረጉለት ድጋፍ ተክለሃይማኖት ጤና ጣቢያ ግቢ ውስጥ የሚገኘውን መጠለያ ለመክፈት ችሏል። መጠለያው ተሰርቶ አገልግሎት ከጀመረ ሶስት ሆነው ሲሆን ሀምሳ ሁለት ህሙማንን ከእናስታማሚዎቻቸው የማስጠለል አቅም አለው። እስካሁንም የምግብ አገልግሎት የሚያገኙትን ሳይጨምር ከሰማኒያ አንድ ሺህ በላይ ሰዎች በመጠለያው ተጠቃሚ መሆን ችለዋል። ለመሆኑ እነዚህ ህመምተኞች ከየት አካባቢ ነው የሚመጡት? በአስራ ሁለት ሪፈራል ሆስፒታሎች አሉ አዲስ አበባ ውስጥ ከዛ ውስጥ ላሉት ሪፈራል ሆስፒታሎች የጎጆን ሪፈራል ፎርም ነው ይበተንላቸው። በዛ ሪፈራል ፎርም ላይ ኤሊጅብሊቲ ክራይቴሪያዎች አሉ። አንድ ታካሚ ከአዲስ አበባ ውጭ መሆን አለበት፣ የመጣው አዲስ አበባ ውስጥ የሚያገዘው ሰው መኖር የለበትም። አሁን ለምሳሌ ጎጆ ባይኖር ያለው አማራጭ መንገድ ላይ መውደቅ ነው። በአብዛኛው የሚጠቀመው ከዘጠና ፐርሰንት በላይ ጥቁር አንበሳ ሆስፒታል የሚመጡ ህሙማን ናቸው። አብዛኛዎቹ ከኦሮሚያ ክልል ነው የሚመጡት ሪፈራል ሲሆን ሆኖም በአብዛኛው ስንመለከተው ኦሮሚያ ክልል ነው በአብዛኛው የሚጠቀሙ የሆስፒታሉን ግልጋሎቶች። ሪፈራሉ ስንመለከት አንደኛ ማለት ነው በአብዛኛው ከዛ ነው የሚመጡት። ከዛ ውጭ ግን ከደቡብ ይመጣሉ፣ ከሰሜኑም ክፍል የሚመጡ አሉ። ከተለያየ ኢትዮጵያ ክፍል ሪፈር ተብሎ ነው የሚመጡት። ዘጠና ከመቶ የሚሆኑት በጎጆ ውስጥ አገልግሎት የሚያገኙት ህሙማን የካንሰር ተጠቂዎች ናቸው። ይህ የሆነው ለምንድን ነው ስል ዶክተር ሰላሜነሽን ጠየኳት። በሁለት ሳምንት፣ በሶስት ሳምንት የሚወስዱት መድኃኒት አለ። ስለዚህ በዛ ጊዜ ውስጥ ወይም ክትትላቸው ሁለት ሳምንት ሶስት ሳምንት ሲሆን ቀጠሯቸው ወጥተው ሄደው እንደገና ተመልሰው መምጣት አይችሉም። ያንን ለማድረግ በቂ ገቢ የላቸውም። እዛ አይነት የሆኑት ህሙማኖች እዛ ሆስፒታል ውስጥ መቆየትን ይመርጣሉ። ስለዚህ ጎጆ ግልጋሎት የሚሰጠው ለእንደዚ አይነት ህሙማን ነው። ዶክተር ሰላሜነሽ ከዚህ በጎ ስራዋ ጎን ለጎን በኢትዮጵያ ውስጥ እስካሁን የሌለና ና የህጻናት ስነ ባህሪና የእድገት ሁኔታን የሚያጠና ዴቨሎፕመንታል ፔዲያትሪክስ የተሰኘ የህጻናት ህክምና አይነት በጥቁር አንበሳ ሆስፒታል መስርታለች። በእነዚህ ሁለት ስራዎቿ ምክንያትም በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስትር አማካኝነት በየአመቱ ለወጣት የአፍሪካ አመራሮች የልምድ መለዋወጫ መድረክ እንዲሆን በሚዘጋጀው የማንዴላ ፌሎሺፕ ተሳታፊ ስትሆን በተመሳሳይ ሰዓት እንዲሁ በካናዳ የዲቨሎፕመንታል ፔዲያትሪክስ ትምህርት እንድትከታተል ባገኘችው ድል መሰረት እየተማረች ትገኛለች። አድማጮች፣ በእነዚህ ና ዶክተር ሰላሜነሽ በተለይ በህፃናት ህክምና ዙሪያ እየሰራች ስላለቻቸው ፈርቀዳጅ ስራዎች የሚቃኘውን ቀጣዩን ዝግጅት በሰኞ ምሽት ፕሮግራማችን ይዘን እንመለሳለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሰሚነሽ በበጎ ስራው ዙሪያ እያከናወነች ያለችው ስራ ይበል የሚያሰኝ ነው። እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። አምነስቲ ኢንተርናሽናል በትግራዩ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት እንዲሁም የአማራ ክልል ፖሊስ ልዩ ኃይልና የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶችን ያጠናቀረበትን ጥናት በትላንትናው ዕለት ይፋ አድርጓል። የኢትዮጵያ መንግስት በበኩሉ ባወጣው መግለጫ እንዲ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑን አስታውሷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደብቀው የሚገኙትን ብዙ የህወሐት ሚሊሻዎችና የእርዳታ ሰራተኞችን ነው በማለት የመንግስቱ መግለጫ ሪፖርትን ሪፖርቱን ኮንኖታል። ዘገባውን የተከታተለው ደረጀ ደስታ ጥናቱን በተባባሪነት ያዘጋጁትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌን አነጋግሮ ተከታዩን ዘግቧል። አምነስቲ ከየካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናቀረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 60 ሰው ሰዎች በማነጋገር መሆኑን ገልጿል። ከእነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት ደህንነቱ በተጠበቀ የስልክ መስመር መሆኑን አስታውቋል። ከየካቲት እስከ ሚያዝያ ባሉት ወራት ውስጥ 1288 የሚሆኑ የጾታ ጥቃትና መድፈር የደረሰባቸው ሴቶች ወደ ሕክምና ጣቢያዎች መሄዳቸውን የሚያሳይ መረጃ ከጤና ተቋማት ባለሙያዎች መሰብሰቡንም አመልክቷል። የኢትዮጵያ መንግስት ባወጣው መግለጫ ደግሞ በማናቸውም ሁኔታ ውስጥ ወሲባዊ ጥቃትን የሚያወግዝ መሆኑን ገልጾ በትግራይ ክልል ውስጥ በተካሄደው ግጭት ወቅት አንዳንድ የሰራዊቱ አባላት በግልጽ የተሰጣቸውን መመሪያና ደንቦች በሚጻረሩ ተግባራት ላይ መሳተፋቸውን በመገንዘብ መግለጫ ማውጣቱን ጠቅሷል። እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን መውሰዱንና ወደፊትም ጥቃት ፈጻሚዎችን ለፍርድ ማቅረቡን ይቀጥላል። لبتال بلوال የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ አይደለም የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችንና እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትንና በዚያም የሰፈሩትን ብዙ የወያኔ ሚሊሻዎችን ነው ብሏል። ጥናቱን ያዘጋጁትና የአምነስቲ ኢንተርናሽናል የቀውስ አማካሪ የሆኑት ዶናቴላ ሮቬራ ከአሜሪካ ድምፅ የእንግሊዝኛው ፕሮግራም ስቲቭ ሚለር ጋር ባደረጉት ቃለመጠይቅ ይህ በመካከለኛው ምስራቅና በአፍሪካ የጾታ ጥቃቶችንና ጦርነቶች ላለፉት ሀያ ዓመታት እንደመረመረ ሰው እንዲህ ያለ የከፋ ሁኔታ ገጥሞኝ አያውቅም ብለዋል። እሳቸውም ጨምረው እንደተናገሩት በሪፖርታቸውም ላይ እንደተዘገበው የትግራይ ሴቶችና ልጃገረዶች የጦር መገልገያ በመሆን መድፈርና ወሲባዊ ጥቃት ተፈጽሞባቸዋል ተብሏል። በሴቶቹ ላይ የተፈጸሙት ብዙዎቹ ወሲባዊ ወንጀሎች ከባድና አስደንጋጭ ናቸው። ሴቶች በቡድን የተደፈሩ፣ ለወሲብ ባርነት የተዳረጉ፣ በተለያዩ የማሰቃያ ዘዴ ነጋዴዎች የተጎዱ ማንነታቸውን የሚያጎድፍ ስድብ፣ የሞት ማስፈራሪያና ዛቻዎች የደረሱባቸው በመሆኑ ዘላቂ የአካልና የስነ ልቦና ጉዳት ደርሶባቸዋል ሲል አምነስቲ በሪፖርቱ አመልክቷል። ብዙዎቹም ወንጀሎች በጦር ወንጀለኝነት ሊያስጠይቁና በሰው ልጆች ላይ ሊፈጸሙ የማይችሉ ናቸውም ብሏል። የኢትዮጵያ መንግስት በመግለጫው አምነስቲ ኢንተርናሽናል በቀደሙ ሪፖርቶቹ በኢትዮጵያ መንግስት ላይ ስሜት ቀስቃሽ ጥቃቶችንና የስም ማጥፋት ዘመቻዎችን ወደ ማካሄድ ያዘነበለ ይመስላል ብሏል። በተለይም በአንዳንዶቹ የምስራቅ አፍሪካ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስተዋል። አምነስቲ ኢንተርናሽናል በበኩሉ ለኢትዮጵያና ኤርትራ ለሚገኙ መሪዎች በደረጃው ላሉ መንግስታዊ መስሪያ ቤቶች በጥናቱ ላይ አስተያየታቸውን እንዲሰጡ መጠየቁን ገልጾ ምንም ምላሽ አለማግኘቱን ጠቅሷል። በሌላም በኩል ለሪፖርቱ ምላሽ እንዲሰጡና አስተዳደራቸው እነዚህን ድርጊቶች ለማስቆም ምን ዝግጅት እያደረገ እንደሆነ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪ ተከታዩን ምላሽ ሰጥተዋል። በአካባቢው ካሉ ሀገራት መሪዎች ጋር በቅርበት እየተገናኘን ነው። በኢትዮጵያ ውስጥ እየተካሄደ ባለውና በምናየው የሰብአዊ መብት ጥሰት በእርግጥ ደንግጠናል። ይህም በሚመለከት በዚህ አካባቢ እየሰራን ስላለው ዝርዝር ነገር ይበልጥ መረጃ ለማግኘት በእርግጠኝነት የምመራችሁ ወደ ውጭ ጉዳይ ሚኒስቴራችን ነው። በዚህ ጉዳይ በአስተዳደራችን ባለስልጣናት አማካኝነት በርካታ መግለጫዎችን አውጥተናል። ወደፊትም በይፋ ማውጣታችንን እንቀጥላለን። በሌላም በኩል የኤርትራ ጉዳይ ሚኒስትር የማነ ገብረ ክርስቶስ ባወጡት የትዊተር መልእክት አምነስቲ ኢንተርናሽናል ኤርትራን በጠላትነት ማሳደድና የስርዓት ለውጥ አጀንዳውን እውን ለማድረግ ባለፈው መጋቢት በማይካድራ ጭፍጭፋ ፈጽመው የሸሹትን የወያኔ ሚሊሻዎች የሐሰት ምስክርነት ያቀርባል ብለዋል። የአምነስቲ ኢንተርናሽናል ሪፖርት ግራና ቀኝ ያሉትን እውነታዎች ለማጣራት ምንም ፍላጎት ሳያሳይ የቀረበ የሙያ ስነ ምግባር የጎደለው ነው ብለዋል። በሚያሳዝን ሁኔታም ይህ ፖለቲካዊ ይዘት ያለውና የኤርትራን ስም የማጥፋት ጥቃት ለመጀመሪያ ጊዜ የተፈጸመ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሀ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ። ይህ እንግዲህ ጊዜ ወስደን በረጅም ጊዜ ያጠና ነው ጥናት ነው እና በዚህ አመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር፣ ሌሎች ሌሎች ስጋሪ ነገሮች ከመሆናቸው አንጻር እነዚህን ወደ ስልሳ ሶስት የሚጠጉ ሰዎች ከረጅም ጊዜ በተለያዩ መንገዶች እንደማናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የሕክምናና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ ነገረው ከሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የፆታ ጥቃት እንዴት እንደተፈጸመ እስከ መቼ እንደቆየ አካባቢዎች እንደነበሩ የተሟላ ስለሚሰጥ ነው ብሎ ማለት ይቻላል። አምነስቲ እንደ ካቲት እስከ ሰኔ ሺህ አስራ ሶስት ድረስ ያካሄደውን ጥናት ያጠናከረው ፆታዊና ተያያዥ ጥቃቶች ተፈጽሞብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሀዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ተፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና

ያተፈቅዶልን ቢሆን ኖሮ ያው የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በስልሳ ሶስት ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ። ይህን ያንን ስላልፈቀደልን ነው ይኸው ነው። ለዘገባው እናመሰግናለን አድማጮች ሙሉ ዘገባና ና ከአቶ ፍስሀ ተክሌ ጋር የተደረገው ቃለ ምልልስ በዌብሳይታችን ላይ ይገኛል ተከታዩ ዘገባችን የወባ በሽታን ለመከላከል ስለሚደረግ ምርምር ያስቃኘናል በቡርኪና ፋሶ በነፍሳት ንክሻ የሚመጡ በሽታዎችን ለመከላከል የሚረዳ ክትባት ተገኝቷል በሌላ በኩል በዛው ያሉ ሳይንቲስቶች በላቦራቶሪ የተመረቱና የዘረመር ለውጥ የተደረገላቸው ቢንቢዎችን በማራባት የወባ ትንኞችን በሚራቡበት ጊዜ አንድ ትንኞችን ብቻ እንዲወልዱ በማድረግ በጊዜ ሂደት እንዲጠፋ እየጣሩ ይገኛሉ ዘገባው የሄነሪ ዊልኪንስ ነው ኤደን ገረመው እንደሚከተለው ታቀርበዋለች በአፍሪካ በየዓመቱ ከአራት መቶ ሺህ በላይ ሰዎች በሴቷ የወባ ትንኝ ምክንያት በሚመጣ በሽታ የተነሳ ሕይወታቸው ያልፋል። ታርጌት ማሌሪያ የተሰኘ ዓለም አቀፍ የሳይንቲስቶች ቡድን በቡርኪና ፋሶ የወባ የዘረመል ውጤቶች ላይ እየሰራ ይገኛል። አብደላይ ዲያቤት የምዕራብ አፍሪካ ሀገራት የሳይንስና የጤና ምርምር ተቋም ባልደረባ ናቸው። ተቋማችን ታርጌ ማሌሪያ በወባ ትንኞች ላይ ብቻ የሚሰራ የዘረመል መቆጣጠሪያ መተግበሪያ እየሰራ ይገኛል። ይህም የወባ ትንኞችን ጨርሶ ለማጥፋት አሊ፣ አንበሳ በሰፊው ለመቀነስ ይረዳናል። ሳይንቲስቶቹ በቤተ ሙከራ ውስጥ የትንኞቹን የዘረ መል ቅንብር በመቀየር ትንኞቹ ወንድ የወባ ትንኝ ብቻ እንዲወልዱ በማድረግና በጊዜ ሂደትም ሁሉም የወባ ትንኞች እንዲጠፉ ለማድረግ ምርምር እያካሄዱ ነው። በቡርኪና ፋሶ ባና በተሰኘው መንደር የዘረ መል ቅንብር ለውጥ የተደረገላቸው ትንኞች ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2019 ዓ ም ማለትም የዛሬ ሁለት ዓመት ተለቀው ሙከራ ሲደረግ የአካባቢው ነዋሪዎች ስጋት ውስጥ ወድቀው ነበር። አዳምናና መጀመሪያ ላይ ጥናቱን ሲጀምሩት የውባ ትንኞቹን በመንደራችን ውስጥ የሚለቁብንና ለበሽታ የሚዳርጉን መስሎን ነበረ። ነገር ግን አሁን አብረናቸው መስራት ከጀመርን በኋላ ዓላማው ገብቶናል። ለስራቸው እንዲያግዛቸው እያልን የውባትንኞቹን ሳይቀር እንሰበስብላችኋለን በቡርኪናፋሶ ይሄ የዘረመን ለውጥ ምርምር ሌላኛው የውባትንኝ የመከላከያ መንገድ ነው ሀገሪቱ የውባትንኝን ለማጥፋት ጸረ ተዋስ መከላከያ ያለው የውባትንኝ አጎበርም ፈጥራለች የኦክስፎርድ ዩኒቨርሲቲ ጄነር ኢንስቲትዩትም ባለፈው መያዝያ ወር ላይ ሀገሪቱ የሰራችው የውባትንኝ ክትባት 77 በመቶ ስኬታማ መሆኑን አስታውቋል በዚህ ዙሪያ የሚሰራው ታርጌት ማሌሪያ ተቋምም ለሀገሪቱ ስኬታማ የውባትንኝ ምርምር የአየር ንብረቱና አካባቢው ትልቅ ሚና አለው ይላሉ። የዓለም ጤና ድርጅት በአውሮፓውያኑ 2019 ዓ ም በወባ ትንኝ ዙሪያ ያወጣው ሪፖርት እንደሚያሳየው 94 በመቶ የሚሆን የወባ ትንኝ እና በወባ ትንኝ ምክንያት የሚፈጠር ሞት ያለው አፍሪካ ውስጥ ነው። ስለዚህም ተቋማችን ታርጌት ማላሪያ አጋር ሲሻ በጣም ሰፊ የሆነ የወባ ትንኝ ችግር ያለባቸው ሀገራትን ምርጫው ያደርጋል። የምዕራብ አፍሪካ የትብብርና የማሳለጥ ተቋም እንደ ኤሮፓውያን አቆጣጠር በ960 ዓ ም ከተመሰረተበት ጊዜ ጀምሮ መቀመጫውን በቡርኪና ፋሶ ያደረገ ሲሆን የምርምሩ ባልደረባ ዲያቤት፣ ይሄ የወባ ትንኝ ምርምር ሶስተኛ ትውልድ የሳይንቲስቶች ቡድን ነው ይላሉ። በአካባቢው ከወባ ትንኝ ጋር ተላምዶ ነው ከእውቀት ጋር ያያይዙታልይህን በመሰለ አካባቢ ውስጥ ታድግ ወባ የዕለት ተዕለት የህይወት አካል ይሆንብናል። በግድ በዚህ ውስጥ ማለፍ ያለብን ይመስለናል። ነገር ግን ትምህርት ቤት ስትሄድና ትምህርት ስትቀስም አእምሮህ ይከፈትና የችግሩን ምንጭ ታውቀዋለህ። ድርጅቱ ምስጋና ይግባውና፣ ይላሉ ዲያቤት በአፍሪካ ገዳይ የሆነው የወባትሪን ችግር ሊወገድ ጥቂት ብቻ ነው የቀረው። ጋቢና ቢናቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 1165 ጊጋሃርዝ በኤፍ ኢሲ 56ኛ በሲምቦል ሬት 450 ኤምስዋኤም በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢ ኤስ2 ወይም ኪፒ ኤስ ኬ ላይ ያገኙናል። ጋቢና ቪዬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። የምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናቸው አመሸነው ነው። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ደሳለኝ መኮንንና እኔም ሳስተናግዳቸው አመሸሁት። ስመኝሽ የቆየነን ደሳለኝ ከስቱዲዮ በሚጋብዘን ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት። ታረይቆማል ዳመና ይታገሳል መብረቅ ይታገሳል ይታገሳል መብረቅ ንፋስ ይታከማል ዝም ይላል ማዕበሉ ዝም ይላል ዝም ይላል ማዕበሉ እጅ ሰጣ ባህር ይረጋል